ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ተጨማሪ ድጋፍ ማድረጓን አስታወቀች። ከዚህ ቀደም ከሳሀራ በስተ ደቡብ ለሚገኙ ሀገሮች 541 ሚሊዮን ዶላር መለገሷን የዓለም አቀፍ ልማት ኤጀንሲዋ የዩኤስኤአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጀሬማይ ኮንዲክ ገልጸዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለበት አፍሪካ 15 ሀገሮች ወደ ወረርሽኙ ሶስተኛ ዙር ማዕበል በመሸጋገር ላይ መሆናቸውን አፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታውቋል። ኬኔዲ አባተ ተጨማሪውን ያስደምጠናል። ለአፍሪካ የሚሰጠውን የኮቪድ-19 ወረርሽኝ የዓለም አቀፍ ምላሽ በተመለከተ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስአይዲ የኮቪድ-19 ግብረ ኃይል ዋና ዳይሬክተር ጄሬማይ ኮኒንዲክ እና የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዳይሬክተር ዶክተር ጆን ንኬንጋሶንግ ዛሬ በኢንተርኔት ጋዜጣዊ መግለጫ ሰጥተዋል። የኮቪድ-19 ወረርሽኝን ከአፍሪካና ከመላው ዓለምም ለማስወገድ አሜሪካና ዩኤስአይዲ ጉልህ ሚናቸውን በመወጣት ላይ እንደሚገኙ ዋና ዳይሬክተሩ ጄረማይ ኮኒንዲክ ገልጸዋል። አሜሪካ ከዚህ ቀደም ቃል ከተገባው 80 ሚሊዮን በተጨማሪ ግማሽ ቢሊዮን የፋይዘር ክትባት ለአፍሪካ ሕብረትና ለ92 ባለዝቅተኛና መካከለኛ ገቢ ሀገሮች እንደምትሰጥ ፕሬዚደንት ጆ ባይደን ቃል መግባታቸውን ዋና ዳይሬክተሩ አስታውሰዋል። ይህም ለአህጉሪቱ እስካሁን በተለያዩ ሀገሮች ከተደረጉ የክትባት ድጋፎች ትልቁ መሆኑን አመልክተዋል። ከጤናው ዘርፍ በተጨማሪ ወረርሽኙ የሚያስከትላቸውን ሌሎች ተጽዕኖዎች ለመከላከል የሚያስችሉ ድጋፎችንም ዩናይትድ ስቴትስ ለአፍሪካ ሀገሮች በማድረግ ላይ መሆኗንም ጀርማይ ገልጸው ከኮቪድ ወረርሽኝ ጋር በተያያዘ ከሰጠችው የገንዘብ ድጋፍ በተጨማሪ ለ12 ሀገሮች ተጨማሪ 91 ሚሊዮን ዶላር መስጠቷንም ይፋ አድርገዋል። 541 ዩናይትድ ስቴትስ ከሰሐራ በታች ለሚገኙ 45 አገሮች የኮቪድ-19 ወረርሽኝን ለመከላከል የሚውል 541 ሚሊዮን ዶላር ድጋፍ አድርጋለች። ይህም ብሔራዊ የጤና ተቋማትን ለማጠናከር እንደ መድኃኒት ያሉትን ተደራሽነትና ስርጭት ለመደገፍ የሚውል ነው። በኮቪድ-19 ምክንያት ለተፈጠሩ አስቸኳይ የጤና፣ የውሃ፣ የምግብና ሌሎች ሰብአዊ ፍላጎቶች ድጋፍ የሚውል ለ12 የአፍሪካ ሀገሮች ዩኤስ ተጨማሪ 91 ሚሊዮን ዶላር መስጠቷንም ዛሬ በማሳወቄ ኩራት ይሰማኛል ነው ያሉት። ድጋፉ የተደረገላቸው ሀገሮች ቡርኪና ፋሶ፣ ቡሩንዲ፣ ቻድ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ኬንያ፣ ሞዛምቢክ፣ ሩዋንዳ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ እና ዚምባብዌ ሲሆኑ ድጋፉ በወረርሽኙ ሳቢያ የተከሰቱ አንገብጋቢ ሰብአዊ ፍላጎቶችን ለማሟላት የሚውል መሆኑ ተገልጿል። ወረርሽኙ በአፍሪካ የጤና ሥርዓት፣ ትምህርት፣ ኢኮኖሚና ሌሎች ዘርፎችም ላይ የሚያሳድረውን ተጽዕኖ ለመከላከል ዩናይትድ ስቴትስ የምታደርገውን ድጋፍ በመሪነት እንደምትቀጥልም ገልጸዋል። በሌላ በኩል በአፍሪካ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ5 ሚሊዮን መብለጡንና ከእነዚህም ከ136 ሺህ በላይ የሚሆኑት በኮቪድ-19 መሞታቸውን በተመሳሳይ መድረክ ላይ የተናገሩት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ዶክተር ጆን ኒኬንጋሶንግ ናቸው። በአህጉሪቱ የቫይረሱ ስርጭት እየሰፋ መምጣቱንና 15 የሚሆኑ ሀገሮች የወረርሽኙን ሶስተኛ ማዕበል እያስተናገዱ መሆናቸውንም ገልጸዋል። አስቸኳይና ትክክለኛ መፍትሄ በፍጥነት መስጠት ካልተቻለ ኮቪድ-19 አህጉሪቱን ክፉኛ እንደሚፈትናትም አስጠንቅቀዋል። ከዚህ ወረርሽኝ ጋር በተያያዘ በአፍሪካ ልዩ የሆነው ነገር በርካታ ሀገሮች ከእነዚህም በተለይ 15 አስራ አምስቱ ሶስተኛ ዙር የወረርሽኝ ማዕበልን እየተሸጋገሩ ነው። ከመካከላቸው የተወሰኑት ወደ አራተኛ ዙር የሚሸጋገሩ ናቸው። አፍሪካ ውስጥ ያለው ሁኔታ ተለዋዋጭ ነው። ማድረግ ያለብንን በአስቸኳይ ማድረግ ካልቻልን በሚፈነዳ እሳተ ገሞራ ላይ የተቀመጥን ይመስላል። በአህጉሪቱ የዚህ ወረርሽኝ ተጽዕኖ የኢኮኖሚ፣ የጤና፣ የትምህርትና ሌሎች ዘርፎችን በመጉዳት ለትውልድ የሚተርፍ ነው ብለዋል። በመሆኑም ዓለም አቀፍ ትብብር፣ ጠንካራ ቅንጅታዊ አሰራርና መተሳሰብ አስፈላጊ መሆናቸውን ያስታወሱት የአፍሪካ ሲዲሲ ዳይሬክተር ዶክተር ጆን ንኬንጋሶንግ በዚህ ረገድ ዩኤስ አሜሪካ የመሪነት ድርሻ በመወጣት ላይ መሆኗን በመጥቀስ ምስጋና አቅርበዋል። የኮቪድ-19 ክትባቶች በብዛት መቅረብ እንዳለባቸውና ሁሉም ለጋሾች ኃላፊነታቸውን እንዲወጡም ጠይቀዋል። አፍሪካ ውስጥ ክትባቱን የወሰዱት ከአህጉሪቱ የሕዝብ ቁጥር ከአንድ በመቶ በታች እንደሆኑ ተገልጿል ተጠቅሷል። የኮቪድ-19 ወረርሽኝን ለማስወገድ ፍትሃዊ የክትባት ስርጭት እንደሚያስፈልግ የሚገልጸው የዓለም ጤና ድርጅትም የበለጸጉት ሀገሮች ኃላፊነታቸውን እንዲወጡ በተደጋጋሚ አሳስቧል። የኮቪድ ክትባቶችን በብቸኝነት በመቆጣጠር ከዓለም የጤና ድርጅት ተደጋጋሚ ትችቶችን ያስተናገዱት የበለጸጉት ሀገሮች ከቅርብ ጊዜ ወዲህ ክትባቱን በመጠኑም ቢሆን ድሃ አገሮችም እንዲያገኙ እድል በመፍጠር ላይ ናቸው። የቡድን ሰባት አባል ሀገሮች ሰሞኑን እንግሊዝ ካርቢስ ቤይ ያደረጉት ስብሰባ ተከትሎ አንድ ቢሊዮን ክትባት በቀጥታ ወይም በኮቫክስ አማካኝነት ለመለገስ ቃል መግባታቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ